በደቡብ ምስራቅ ዩናይትድ ስቴትስ ሉዊዚያና ክፍለ ግዛት ሄሪኬን አይዳ የሚል ስያሜ በተሰጠው ከባድ ዝናብ የቀላቀለ ማዕበል ያስከተለው ጎርፍ የተጠመዱ ሰዎችን ለማትረፍ ነፍስ አድን ሰራተኞች ጀምረውት የነበረውን ስራ ዛሬ ይቀጥላሉ። አጠር ያለውን ዘገባ አሉላ ከበደ ያቀርባል። አገረ ገዢው ሄረኬን አይዳ ከምድር ከመድረሱ አስቀድሞ አካባቢውን ለቀው ሄዱ ሰዎች ወደ ቀያቸው የሚመለሻቸውን ጊዜ እንዲያዘገዩ ያሳሰቡበትን መግለጫ ተከትሎ ወታደራዊና የሲቪል ጀልባዎች ለነፍስ አድን ስራ በጎርፍ የተጥለቀለቀውን አካባቢ ማሰስ ይዘዋል። አካባቢውን ለቃችሁ ሄዳችሁ ከሆነ ከየአጥቢያችሁ አብያተ ክርስቲያናት ተጠሪ ካልሰማችሁ አሁን ወደ ቀያችሁ የመመለሻው ጊዜ እንዳልሆነ ግልጽ ነው። የንግድ ቤቶች አልተከፈቱም። የገበያ መደብሮች፣ ትምህርት ቤቶች ዝግ ናቸው። እውነቱን ለመናገር የውሃና የመብራት አቅርቦቶች ላይ ጫና ላለማሳደር መጣር አለብን። ስለሆነም ወደየቀያችሁ ከመመለሳችሁ በፊት እባካችሁ የአደጋ ጊዜ ማስተባበሪያ ጽህፈት ቤትን ምክር ጠይቁ ወይም በየአጥቢያው አብያተ ክርስቲያናት በኩል የሚተላለፈውን መመሪያ ተከታተሉ። በጨለማ የተዋጠችውን የኒው ኦርሊንስን ከተማ ጨምሮ የውሃና የመብራት አገልግሎቶች ለተቋረጡበት ቁጥሩ አንድ ሚሊዮን ለሚደርሰው የሉዊዚያና እና የሚሲሲፒ ክፍለ ግዛቶች ነዋሪ አገልግሎቶችን ለማስጀምር በሚያስፈልገው ሥራ ለማገዝ ከተለያዩ ክፍለ ግዛቶች የመጡ የጥገና ባለሙያዎች ወደየአካባቢዎቹ በመግባት ላይ ናቸው። ኒው ኦርሊንስን ከመሰል አደጋ ለመከላከል ከአስራ ስድስት ዓመታት በፊት የካትሪና ማዕበል አካባቢውን አጥልቅልቆ እጅግ የከፋ አደጋ ማድረሱን ተከትሎ የፌዴራል መንግስት በርካታ ቢሊዮን ዶላር ወጪ አድርጎ ተጠናክረው እንዲገነቡ ያደረጋቸው የጎርፍ መከላከያ ግድግዳዎች የወንዝ ውሃ ሙሌትን ለመከላከል የተሰሩ መዋቅሮችና ጎርፍ በመጣ ጊዜ እየተዘጉና እየተከፈቱ የሚሰሩ የግድብ አጥሮች በብቃት በመመከት የመጀመሪያው ተደርጎ የተወሰደውን ከባድ ፈተና ማለፋቸው ነው የታየው።